ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ፣ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። ሰነበታችሁ፣ ውድ አድማጭ ተመልካቾቻችን፣ ይህ በየሳምንቱ እየተዘጋጀ የሚቀርብላችሁ የመጽሐፍ ቅዱስ ጥናታችን ነው። ውድ አድማጭ ተመልካቾቻችን፣ የዚህን ሩብ ዓመት የሁለተኛውን ሳምንት ጥናታችን ዘንመተናል። ውድ አድማጭ ተመልካቾቻችን የዮሐንስ ወንጌል ዋና ዋና ሀሳቦች በሚል ነው እያጠናን ያለነው። በነገራችን ላይ ይህንን ኮፒ በኢንተርኔት ዳውንሎድ በማድረግ ወይም ደግሞ የሰባተኛው አድቬንቲስት ቤተ ክርስቲያን ባለበት ሁሉ ማግኘት የምትችሉ መሆኑን ለመጠቆም እንወዳለን። ደግሞም አስፈላጊ ጥያቄዎች ሲኖራችሁ፣ አስተያየት ሲኖራችሁ በማንኛውም ሁኔታ ልታገኙ ትችላላችሁ። ወይም አድራሻችንን ከዛ በታች ባለው በወብ ቻናል ኢትዮጵያ የፌስቡክ ወይም ደግሞ ዩቲዩብ ላይ አስተያየት መስጠት ትችላላችሁ። ለዚህም ደግሞ እናበረታታለን። የዛሬውን ሁለተኛውን ሰንበት ትምህርታችን ወይም ደግሞ የመጽሐፍ ቅዱስ ጥናታችንን የምንጀምረው ፓስተር ኤፍሬም ጸሎት አድርጋያልን ይሆናል። በዘላለም ፍቅር እጅግ አድርገ የወደድከን ታላቅና እጅግ የተፈራ የሰማይና የምድር ፈጣሪ ሁሉን ቻይ ሁሉን አዋቂ በሁሉም ስፍራ የምትገኝ የሰራዊት ጌታ እግዚአብሔር በጌታችን በኢየሱስ ክርስቶስ ስም እናመሰግናለን። በዚህ ሩብ ዓመት ደግሞ የዮሐንስ ወንጌል መጽሐፍ ዋና ዋና ሀሳቦች፣ ጭብጦች ምን እንደሆኑ ልታስተምረን ስለወደድ ክብር ለአንተ ይሁን። በዚህ ውስጥም እኛ ዛሬ ከሰንበት ትምህርት ባለፈ መልኩ በሕይወታችን ተግባራዊ የምናደርጋቸውን የእግዚአብሔርን ቃል በእምነት እንድንቀበል እንድትረዳን እንጸልያለን። ለሚያነቡት ለሚሰሙት ሁሉ ይህ አገልግሎት ለበረከት ይሁን። በመካከላችን ተገኝ ምራን። በጌታ በኢየሱስ ክርስቶስ እግዚአብሔር ይባርክ። ፓስተር ዶክተር ወደ አንተ ልምጣ። እንግዲህ እንደምታስታውሱት ውድ አድማር ተመልካቾቻችን፣ ያለፈው የመጽሐፍ ቅዱስ ጥናታችን ላይ ጥቃቅን ነገሮች፣ ጨርቁ ከምን እንደተሰራ፣ ቀለሙ ከምን እንደተሰራ ካየን በኋላ መንገዱን የሚያመላክቱ ምልክቶች ብለን ነበር ያየ ነው። በዚህ ሳምንት ደግሞ የምናጠነው ሀሳብ መለኮትን ወይም ደግሞ የመለኮት ምልክቶች በሚደረስ ይሆናል። የመለኮት ምልክቶች እንደ መግቢያ ጥቅስ የተሰጠን ወይም ደግሞ የምናነሳው ዮሐንስ ምዕራፍ የዮሐንስ ወንጌል ምዕራፍ 11 ከ25 እስከ 26 ያለው ነው። እንደዚህ ላንበው፣ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል። ሕያው የሆነም የሚያምንብኝም ሁሉ ለዘላለም አይሞትም። ይህን ታምኛልሽን አላት። እስቲ ዶክተር ወደ አንተ ልምጣ በነገራችን ላይ ዶክተር፣ ኢየሱስ ክርስቶስ ከአብ ጋር አንድ እንደሆነ ከሌላ ያልተገኘና ያልተፈጠረ ዘላለማዊ ልጅ እንደሆነ መጽሐፍ ቅዱስ በግልጽ ያስተምራል። የተፈጠረውን ሁሉ የፈጠረው ኢየሱስ ነው። ይህንንም ዮሐንስ በምዕራፍ አንድ ከአንድ እስከ ሶስት በደንብ አስቀምጦታል። ስለዚህም ኢየሱስ ሁል ጊዜ አለ አለ። እርሱ ያልነበረበት ጊዜ አልነበረም። ኢየሱስ ወደዚህ ዓለም መጥቶ ሰብአዊ ማንነታችን ቢለብስም መለኮታዊነቱን ጠብቋል። እናም አንዳንድ ጊዜ ኢየሱስ ይህን መለከታዊነቱን የሚገልጡ ነገሮችን ተናግሯል፣ አድርጓልም። ይህ እውነት ለዮሐንስ አስፈላጊ ነበር። ለዚህም ነው ዮሐንስ አንዳንድ የኢየሱስን ተአምራት ሲናገር የክርስቶስን አምላክነት ለማመልከት የተጠቀመባቸው። ኢየሱስ መለከታዊነቱን የሚገልጡ ነገሮችን ብቻ ሳይሆን የተናገረው ነገር ግን አምላክነቱን በመግለጥም የተናገራቸውን ንግግሮች በተግባር ሲገልጥ አይተናል። ያው ያለፈው ሳምንትም መለከታዊነቱን ክሌም ሲያስታውስ ነው የጨረስ ነው። አሁንም እንዳጋጣሚ አንተ ነው የጨረስከው ሐሙስን። ዛሬ ልጠይቀ ሶስት መለኮታዊ ምልክቶችን ከገለጠባቸው መንገዶች መካከል ሶስቱን ነው የምናጠነው ዛሬ። አንደኛው የሚገኘው ኢየሱስ አምስት ሺህ ሰዎችን የመገበበት ታሪክ ነው። ይህን ታሪክ እስቲ እናንሰው፣ በተለይ በተለይ ደግሞ ዮሐንስ 6 ከ1-14 ላይ ባለው ሀሳብ ላይ በኢየሱስና በሙሴ መካከል ምን አይነት ተመሳሳይነትን ማግኘት እንችላለን? ኢየሱስ ቅድመ አያቶቻቸው በሙሴ አገልግሎት አማካኝነት ያገኙትን ነፃ መውጣት ለሰዎች የሚያስታውስ ምን ተአምር ነው ያደረገው? እዚህ በዮሐንስ ምዕራፍ ስድስት ላይ ከአንድ እስከ አስራ አራት ስናነብ የምናገኘው ክርስቶስ አምስት ሺህ ሰዎችን የመገበበት ነው። እርግጥ አምስት ሺህ ወንዶች ናቸው የተመገቡት ከዛ በላይ ናቸው ምክንያቱም ምንድነው ታሪኩን ከሙሴም ጋር ያያያዝ ምናየው ክርስቶስ ወደ ተራራ ይወጣል። ወደ ተራራ ሲወጣ ፓራላል የሚያደርገው ወይም ከሙሴ ጋር የሚያገናኘው ክርስቶስ ማን ነው? ሙሴም እንዲሁ ወደ ተራራ ወጥቶ ነበር። ወደ ሲና ተራራ ወጥቶ ነበር። ወደ ተራራ ሲወጣ ብዙ ሕዝብ እንግዲህ ቀደም ባሉት ቀናት አድርጓቸው በነበረው በተአምራት ምክንያት ብዙዎች ይፈልጉት ነበረ እና ወደ እርሱ ብዙ ህዝብ ሲመጣ ይመለከታል። ስለዚህ አየና አዘነላቸው። ደን የሚበሉት ነገር እንደሌላቸውም አየና ደቀ መዝሙሩን ይጠይቀዋላል። ለእነዚህ የሚሆን ምግብ ከወዴት እናገኛለን? ስለዚህ አየና ይሄማ እንግዲህ በዛሬ ዘመን ብናስበው በአንድ ትልቅ አዳራሽ ውስጥ ሰርግ እንኳን ለማድረግ ስንት ብር ያስፈልጋል? ዛሬ አይደለም። ልክ እንደዛው ብለን እንትን መስረት እንችላለን። ብዙ ብር ያስፈልጋል። እነዚህ ሰዎች ማአት ናቸው። አምስት ሺህ ወንዶች፣ ለአምስት ሺህ ወንዶች የሚሆን ምግብ ማዘጋጀት ከባድ ነው። እዚህ ይህን ያህል ብር እንኳን ምግብ ቢኖር አይመልሳቸውም ማለት ግን ክርስቶስ ሊያደርግ ያለውን ነገር ያውቅ ነበር እና ነበር የጠየቀው። ስለዚህ እንዲቀመጡ አዘዘ ክርስቶስ። ከዛ በኋላ ምን አለ? አይ በዚህ አሳና ዳቦ የያዘ ሰው አለ፣ ግን እሱ ደግሞ ሁሉንም ሊመግብ የሚችል ነገር አለ። ግን አምጡ አለ ክርስቶስ። ያን ባረከ ሰጣቸው፣ በሉ እንግዲህ። ሌላው ፓራላል ወይም ደግሞ ሌላው ተመሳሳይ ነገር ከሙሴ ጋር የምናገኘው ሙሴ ኋላም እዚሁ ታሪክ ላይ ቀጥለን ስናመጣ ፈሪሳውያን የሙሴ ደቀ መዛሙርት እንደሆኑ እና አባቶቻቸው በበረሃ መና እንደበሉ እና እሱም ደግሞ እንዲሁ እንዲያደርግ እንደሚፈልጉ ሲጠይቁት እንመለከታለን። እና የበረሃ ላይ መና መብላታቸው እስራኤላውያን አሁን ደግሞ ከክርስቶስ ከሆነው ዳቦና አሳ አምስት ሺህ የሚሆኑ ሰዎች መብላታቸው ሌላ ተመሳሳይነት ያደርጋል ያሳየናል። ሌላው ደግሞ ምንድነው? እነዚህ ሰዎች ከበሉትን ከበሉ በኋላ ስንት መሶብ ተሰበሰበ? አስራ ሁለት መሶብ በበረሃ አስራ ሁለት የእስራኤል ነገር እንደነበረ እንመለከታለን። እነዚህ ሁሉ በሙሴና በክርስቶስ መካከል ያለውን ተመሳሳይነት ያሳያል። ሙሴ ለእስራኤላውያን አዳኝ ነበረ ወይም የአዳኙ ምሳሌ ነበረ። እዚህም ላይ ደግሞ ክርስቶስ አዳኝ ሆኖ መምጣቱ ነው የሚያሳየው። እና እነዚህን ተመሳስሎዎች ከዚህ ታሪክ እንመለከታለን። ሌሎች ጠለቅ ያሉ ትምህርቶች አሉት እዚህ ፓሴጅ ውስጥ ወይም እዚህ ምንባብ ውስጥ እነሱን ደግሞ ትምህርታችን እየቀጠልን ስንመጣ እናገኛቸዋለን። ፓስተር፣ እንዴት ታያይዘዋል? እዚህ ጋር እንግዲህ የአምስት ሺዎች መመገብ ራሱን የቻለ ብዙ ትምህርት ያለው ነው እና ከባለፈው ሳምንት ጀምሮ እንግዲህ እያየን የመጣ ነው። ከቀና ዘገሊላ ጀምሮ የነበረ ምልክት ነው እና በዛ ሰዓት ያደረገውን ደቀ መዛሙርት ባዩ ጊዜ አመኑ ይላል። ከዛ በኋላ የዛ ሰው ልጅ መፈወስ አለ። ከአንድ ሰው ጋር የተደረገ ያ ሰውም ደግሞ እምነቱን እግዚአብሔር ሲያሳድግ እናያለን። ድንቅና ምልክት ካላያችሁ አታምኑም ብሎ ገሰጸው። ግን ያንን ተቀብሎ ግሳጼውን ሰውየው እንደዳነበት ወደ ቤቱ ሳይድ አድሮ እንደሄደ እናያለን እና እየሰፋ ባለፈውም እንዳልን አድማሱን እያሰፋ የጌታ ምልክትና ዋና ደግሞ መሲህነቱን ለማመላከት የሚጠቀማቸው ተአምራቶች ወደ አምስት ሺህ ሰዎች ደረሰ እና ከዛ በፊትም ያ ቤተሳይዳ ጋር የነበረው ሰው ከመፈወሱ የተነሳ ፈሪሳውያን ጋርም እድሉ መጥቶ ነበረ ያምኑ ዘንድ። ለሁሉም እድል ይሰጥ ነበር። የተፈወሰውን ሰው ያንን የተፈወሰውን ሰው ያዩት ኢብን ደቀ መዛሙርት በዚህ ሁሉ ኢየሱስ የእግዚአብሔር ልጅ እንደሆነ እንዲያምኑ እንዲድኑ እድል እየሰጣቸው ነበር። አሁን ደግሞ ለብዙ ሺህ ሰዎች መለኮታዊነቱን በተለየ ሁኔታ በሚገልጥ ማንነት እንደገለጠ እናለ እና በአጋጣሚና እንደው እንደ ሌላ ክስተት ዝም ብሎ አይደለም። የሚሰሩ ነገሮች ሁሉ አሁን ስናያቸው ወንድሜ ዶክተር ዮናስ እንዳለው የፋሲካ በዓል የእስራኤላን ነፃ መውጣት መታሰቢያ በዓል በሆነበት ጊዜ ነበረ እና ሆን ብሎ ነው ያንን ቀን እና ያንን ክስተት ያደረገው። በጣም አሁን ስናንበው የታቀደ ነው እያንዳንዱ ነገር የሆነው እና ኢየሱስ ክርስቶስ አሁን ያደረጋቸውን ተአምራቶች ስናይ አስቀድሞ በብሉይ ኪዳን በህግ በትንቢት በመዝሙር የተጻፈው ነገር የተደረገው ነገር በእስራኤል ላይ የምድረ በዳ ጉዞ የተሰራው ተአምር ሁሉ የሚያመላክተው ዋናውን አዳኝ ነው። ሙሴ ራሱ ይህንን ሲያመላክት ነበር፣ ዋናው የሚመጣውን መሲ የሚል ነው የምናየው እና ሰዎች ወደኋላ ልክ እንደ ገደል ማሚቱ እንዲያነጻጽሩም እድል እየሰጣቸው ነበር። ሲከሰት ይሄ ነገር ያንን ያስታውሰኛል። ልክ አሁን ውሃው ወደ ወደ ወይን የተቀየረው ያን ውሃ ወደ ደም ተቀይሮ ነበረ። አሁን ደግሞ ይህንን መገበ። እንደ አባቶቻችን ከሰማይ እኮ በልተዋል። ደግሞ የሚገርመው ፓስተር ልክ ምን አሉት የሁለት መቶ ዲናር እንጀራ እንኳን አይበቃቸውም ሲሉ ተመሳሳይ በረሃም ውስጥ እኮ ይህን ሁሉ ህዝብ ከየት አምጥቶ ሊመግብ ነው ተብሏል። ተመሳሳይ እምነት በበረሃ የመጡት እስራኤላውያን እምነት አሁንም ከነአን ውስጥ የቆዩት ጋር እንዳለ ነው የምናየው አሁን ልክ አብረውት በአካባቢ ያሉት ሰዎች አንደርስታንድ ያደረጉት ምን ያህል ልትመግብ ነው ሲሉት፣ እዛ ጋም ከየት አምጥተህ አሁን ይህን ሁሉ ስጋ ለምን ያህሉ ይበቃል እኮ ነው ያለው። ትዝ ይላችሁ ከሆነ እና እምነታችን ጠባብ እንደሆነ ነው የምናየው። ልጨምር የፈለግከው ነገር አለ? አንድ ነገር መጨመር ፈልጌ ነው። ሙሴ ይህን ማድረጉም እነዚህ ሰዎች በቃል ውስጥ አንብበዋል አንብበዋል፣ ያምናሉም ደግሞ እውነት ነው ብለው የተቀበሉት ነገር ነው። ስለዚህ እርግጠኞች ናቸው በዚህ ጉዳይ ላይ ክርስቶስ ያንን ነው ኢንፋክት። ሙሴ ደግሞ ራሱ ምን ብሏል? ዘዳግም መጽሐፍ ላይ እንደኔ ያለ ከወንድሞቻችሁ መካከል እንደኔ ያለ ነቢይ ያስነሳላችኋል ብሏችኋል። እና እንግዲህ እንደ ሙሴ ያለ ነብይ የሚነሳ ከሆነ አንድ ሊያደርገው የሚገባው ኋላ ምን ተጠየቁት እነሱ? ሊያደርገው የሚገባው ነገር መመገብ። ስለዚህ ያንን ሲያደርግላቸው ነው። ስለዚህ ይሄ ሰው ከሰማይ ለመምጣቱ አንድ ምልክት እየሰጣቸው ነው ማለት ነው። ፋሲካ መሆኑም ያ ነው አንዱ። ያ ጥቅሙ ምንድነውን ፓስተር እንዳነሳው የፋሲካ ወቅት በመሆኑ እነሱ ሀሳባቸው ከግብፅ መውጣት ውስጥ ናቸው። ስለዚህ ልክ በዛ ሞሜንት ላይ ይሄኛው ተአምር ሲደረግ አሁን ያላችሁትን ነገር ነው የሚመጣው ስዕል ውስጥ። ያኔ ትንሹ እንዳስተናገደ ከሰማይ ምንም ተስፋ የሌለበት ቦታ ውስጥ መና መጥቶ ያን ኦልሞስት ከግማሽ ሚሊዮን በላይ ህዝብ ነው አ ከግብፅ የወጣው ግን መግቧቸዋል ችሏል። እግዚአብሔር መመገብ እንደሚችል አሳይቷል። ስለዚህ አሁን ያልካችሁ ጋር ሲገናኝ መለኮታዊ ኢየሱስ ያ የመገባቸው እሱ እንደሆነ፣ ከግብፅ ነፃ ወጣቸው እሱ እንደሆነ፣ ከሰማይ የላከላቸው እሱ እንደሆነ እያረጋገጠላቸው ነው። እዚሁ ላይ ያጸናላቸዋል። ታዲያ ምን ሆነ? ነው አሁን በጣም የሚገርመው ፓስተር ወደ አንተ ስመጣ በጣም የሚገርም ሀሳብ ነው። ምክንያቱም ምልክቶችና ድንቆች ለአይሁድ ልዩ ትርጉም ነበራቸው። ምክንያቱም በዛን ነው የመጡታ። ፋሲካን ስናስታውስ ኢሳያስ 53 አራት እስከ ሰባት አንደኛ ጴጥሮስ ሁለት 24ን ማንበብ እንችላለን። በእውነት ደዌያችንን ተቀበለ ህመማችንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው። እርሱ ግን ስለመተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፤ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉን አልከፈተም፣ ለመታረድ እንደሚነዳ ጠቦት በሸላቶቹ ፊት ዝም እንደሚልበግ እንዲሁ አፉን አልከፈተም ይላል ኢሳያስ 53 ላይ። አንደኛ ጴጥሮስ ልታያረድም፣ ስጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል፣ አበባውም ይረግፋል ይላል። አሁን መለኮታዊነቱን ነው እዚህ ጋር እያሳያለሁ። እዛ ውስጥ ባሉ ክብር በሌላቸው ውስጥ አንድ መለኮት እዚህ ጋር ተገኝቷል። እንዳይንቁት ነው። ግን አሁንም ፖይንቴን ወደ አንተ ላምጣ ፓስተር። ምንድን ነው ማንሳት የፈለግኩት መሰለ፣ ይሄ አምስት ሺህ ሰውን መመገቡ፣ ይሄ ተራ የመሰለ ሰው። ምክንያቱም የሰውን ይሄ ተሰቃይቶ የሚመጣውን መሲ ማን እንደሆነ ተነግሯቸዋል። ምክንያቱም በክብር በሰረገላ እንደማይመጣ እንግዲህ እዚህ ጋር ኢሳያስ ተንብዮላቸዋል። ፕላስ ደግሞ ስጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል ብሏል። አሁን እነዚህን ነገሮች ካሳየ በኋላ እሱ ያሳየው ድንቅ ነገር በፋሲካ መካከል መሆኑ ሙሴን ማስታወሳቸው አምስት ሺህ ሰው መመገቡ ወደ ተራራ ለመጡት ሰዎች አንድ ነገር ሰጥቷቸዋል። ዮሐንስ 61426 ስናነብ እንደዚህ ይላል። ምክንያቱም እነሱ ጠብቀው የነበረው መሲህ እና አሁን እዚህ መካከላቸው ላይ ያለው ሰው ተቃርኖ እናያለን። እንዴት ነው ማስታረቅ የምንችለው? ሲጋጭ እናያለን። ይሄ እንዴት ታይዋለን? እንግዲህ እውነት ነው። አሁን የፋሲካ በዓል መቃረቢያ ነው እና የተደረገው ተአምር የተደረገበት በፋሲካ በዓል አማካኝነት ለእስራኤላውያን ሊነገር የተፈለገው ምንድን ነው? ሁልጊዜ ነፃ መውጣታቸው ነው። ፋሲካ ፓስኦቨር፣ ወይም ያ የሞት መልአክ ያለፈበት ደግሞ በጉበኑ በመቃኑ ላይ በመደረጉ ስለዚህ ከወጡ በኋላ ነው። ከግብጽ ከወጡ በኋላ ነው ያ ሁሉ ተአምራት የተደረገው እኮ። በመንገድ ሲሄዱ መናን የበሉት፣ በውሃ ውስጥ ያለፉት፣ ውሃን የጠጡት፣ ከፀሐይ እንትን የተጠለሉት፣ ከአውር የተጠበቁት። መጀመሪያ መውጣት ያስፈልጋል። አሁን እነሱ ሳይወጡ ተአምራትን የመፈለግ ነገር አለ። ነፃ ሳይወጡ እውነትን ሳይወዱ እውነትን ሳይቀበሉ ሳያምኑ ሌላ ምልክት ሌላ እና እነሱ የጠበቁት የስጋ ክብር ምንድን ነው? እንደ ጤዛ ነው አለ። እንደ ጴጥሮስ አላፊ ነው መብላት መጠጣቱን። አዎ መብላት መጠጣቱን ይሄ የጠበቁት አንድ ከሮም ጫንቃቸው ላይ ያለውን ቀንበር የሚሰብር እሱ እንደ እንደ እስክንድር ታላቁን እስክንድር ነው አይነት መሪ ነው የጠበቁት እንደ ትላልቅ ወይም ቄዛሮች ወይም ከዛ ፍት እንደ ፋርስናም እንደ ቂሮስ አይነት ሰዎች። ስለዚህ ፈጽሞ እ በአንዴ እኔ ከሰማይ ወደድኩ የእግዚአብሔር ልጅ መሲ ነኝ ቢል አይሆንም። ምክንያቱ ለዛ አእምሯቸው በፍጹም ዝግጁ አልነበር። ግን ጥቃቅን ምልክቶች ወደ ትልቁ ምስል የሚመሩ ናቸው። ቀስ ብሎ አእምሯቸው ከዛ ከሞተበት ነገር እንዲያገግም፣ እንዴ ይሄ ነገር በሙሴ ዘመን አልተደረገም እንዴ ሙሴ አርን እንዴ እንደዚህ ያደረገው እያሉ ይሄ ታዲያ ፊታችን የቆመው በኋላ እንደምናየው ነቢይ ብቻ አድርገው መስለውሳል። እነሱ አንድ በቃ ነቢይ እንደ ኢሳያስ በእውነት ነቢይ ነው፣ አዎ ነቢይ ነው አሉ። ከዛ ያለፈ አልሆነላቸውም። እና ዛሬም ስናመጣው ወደኛ እሱ ማን ነው ለኛ? ለእኔ ማን ነው? በእውነት ለእኔ ማን ነው ማለት፣ እኔ ስለተቸገርኩበት ዛሬ፣ ስለ ገንዘብ፣ ስለ አጣሁት ነገር ብቻ ነው እሱ የሚፈልግ ለዛ ብቻ ነው እሱን የምከተለው ብዙ በረከቱን እኮ ልናጣ እንችላለን አንተንም ሊሆን ይችላል ጥቃቅን ነገሮችን ስንፈልግ ዋናውን ስተን ማለት ነው እና ይህንን ነበር በእያንዳንዱ ምልክቶች ላይ አስተምር እየፈለገው በጣም ደስ የሚለ ባይዘወ የገጠመውም ራሱ እኮ እዛ ጭቆናው ስለነበሩ ጦርነት መምጣቱ አይቀርም ነፃ ለመውጣት ስለዚህ ምን አሰቡ ይሄ የሚመግብ ከሆነ ከሞት የሚያስነሳን ከሆነ በቃ ይህ ትክክለኛው መሲያችን ነፃ ወጫችን ነው አሉ የተነገረው ግን መንፈሳዊ እስራኤል እንደሆነ አልገባቸውም ነበር። ደግሞ የሚገርመው ነገር ሙሴ ሰጥቶናል አሉ አይደል? ክርስቶስ ግን እንደዚህ አለ፣ እንጀራን ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ህይወትን የሚሰጥ ነውና አላቸው። ስለዚህ ጌታ ሆይ ይህን እንጀራ ዘውትር ስጠን አሉት። የሱስም እንዲህ አላቸው፣ የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም በእኔ የሚያምን ሁል ጊዜ ከቶ አይጠማም። ነገር ግን አይታችሁኝ እንዳላመናችሁ አሏችሁ። ስለዚህም አለ። እነሱ የጠበቁት አልገጠመላቸውም። ያ ይህ በእውነት ነቢይ ነው ያሉት ኢየሱስ ታላቁ እኔ ነኝ አለ። ያ ከሰማይ እንጀራን ያወረደው ሙሴ ሳይሆን በጣም የሚገርም ሀሳብ እንደው እንትን እንዳልልባችሁ፣ እስቲ አንሱት። አሁን እኮ ብዙዎቻችን የምናገኛቸውን ነገሮች በእውነት ከእግዚአብሔር እንደተቀበልን ነው የምናስበው ወይስ የሆነ ሰው እንደሰጠን ፍጡር የሆነ ሰው የሆነ ነገር እንዳደረገልን? እስቲ አስቡት። እነሱ እኮ ምን አሉ? ከሰማይ እንጀራን አውርዶ የሰጣቸው ሙሴ እንደሆነ ነው ያሰቡት። ክርስቶስም ምን ሆነ? ምን አለ? አባቴ ነው እንጂ ሙሴ ፍጡር ምንም ሊሰጠን አይችልም። ይሄን አንርሳ። ትልቁ መረሳት የሌለበት ይሄ ነው። እዚህ ላይ የምትጨምሩት ሀሳብ አለ። በተለይ ደግሞ በቁሳዊ ነገር በመጠመድ የመንፈሳዊ ነገር ኪሳራ ሲደርስብን ማየት አሳዛኝ ነው። ምናልባት ከዚህ ጋር ያይዘን የምናየው ነገር ምንድን ነው? አንዳንድ ጊዜ በራሳችን ችግሮች ዙሪያ እንታጠር እና ይሄ መንፈሳዊ ዓለም ኢንቮልቭመንት በህይወታችን ውስጥ ያለው መግባት ለስጋዊ ነገራችን ብቻ ወይም በአብዛኛው ያ እንዲሆን እናደርገዋለን። ኢንፋክት እነዚህ ሰዎች እኮ ያደረጉት ያሉት ይህንን ነው አይደለም። ክርስቶስን አዩት መጀመሪያ ሲፈውስ፣ ብርሃን የሌላቸውን ብርሃን ሲሰጥ፣ አካላቸው የተበላሸውን ሲያስተካከል፣ ጭራሽ ደግሞ እናየዋለን የሞቱትንም ሲያስነሳ አዩ። ስለዚህ በእስራኤላውያን ሀሳብ ውስጥ ያለው ምንድን ነው? ከሮም አገዛዝ ነፃ መውጣት ነው አለ። ስለዚህ ሲያዩት ክርስቶስን ለነጻ አውጪነት የሚመች አይነት ሰው ነው። የመጣበትን ነገር ከማስተዋል ወይም ደግሞ የእሱን ትክክለኛ ነገሩን ከማየት ይልቅ ያደረጋቸው ነገሮች ለነሱ ኒድ የበለጠ ምንድን ነው አፒል ያለው ወይም ደግሞ ፍላጎታቸውን የሚያስሳካ ሆኖ ተሰማቸው። ስለዚህ ይሄ ሰው ከሕመማችን የሚፈውስ ከሆነ ምግብ ችግር የማይሆንብን ከሆነ ጭራሽ ደግሞ የሞተውንም የሚያስነሳልን ከሆነ ብናነግሰው ነው የሚሻለው ብለው አሰቡ እና ንጉሳችን ለማድረግ ይህንን ደግሞ ክርስቶስ አወቀ። ስለዚህ ከአካባቢያቸው ዞራ፣ ምክንያቱ የመምጣቱ ዓላማ ምን እንደሆነ ለመገንዘባቸው እናያለን። ግን በዚህ ውስጥ አሁንም ትልቁም ፒክቸር ክርስቶስ አዳኝ መሆኑ መሲህ መሆኑን ያ ሙሴ የተናገረለት እሱ መሆኑን ስቲል አላገኙትም ነበር እነዚህ ሰዎች። ዛሬም እኛ በአንድም በተለያየ ምክንያት ይሄ እነሱ የወደቁበት ጉድጓድ ውስጥ ስንወድቅ ነው የምንገኘው። ምናልባት በጣም የሚያስጨንቀን የምናስበው ነገር የምንፈልገው ነገር በጤና ሊሆን ይችላል፣ በፋይናንስ ሊሆን ይችላል፣ ወይም በተለያዩ ነገሮች እነሱ ነገሮች እንዲሳኩልን ምድራችን ወይም ምድራዊ ህይወታችን የሆነ ፍጹም አይነት እንዲሆን የምንፈልግበት ያንን ኮዝ ክርስቶስ በህይወታችን እንዲጫወት የምን ሚናም እንዲጫወት የምንፈልግበት ነገር አለና ግን እንደዛ መሆን የለበትም። እነሱን በዛ መልኩ እንዳልረዳቸው ወይም ሀሳባቸውን እንዳልሞላላቸው፣ ነገር ግን ከነበራቸው እይታ አንስቶ ወደ ሰማይ ወደ ትክክለኛው እንዳሳያቸው ዛሬ ያንን ለእያንዳንዳችን ሊያሳየን ይፈልጋል ክርስቶስ። ሀሳቡም የሰንበት ትምህርታችን እሱ እውነት ነው። በጣም በሚገርም ዶክተራሁን ያነሳው ሀሳብ እዛ ጋር እግዚአብሔር ልጅ ነኝ አለ፣ ግን ደግሞ መልሶ ንጉሥ መሆን የማይፈልግ ሆነባቸው። ስለዚህ ሰይጣን ደግሞ የጥርጥርን ዘር ወደ ልባቸው አስገባ። እነሱ ደግሞ ያኛውን መመርመር አልፈለጉም። ስለዚህም ይላል እንደ ፈሪ ወይም ደግሞ እንደ ስህተት ቆጠሩት። ስለዚህም የዘላለምን ህይወትን ትተው ቅሳዊን ናፈቁ። በመሆኑም ትክክለኛውን ኢየሱስ፣ መለኮታዊውን ኢየሱስ ማየት አቃታቸው። ፓስተር ወደ አንተ ልምጣ እስቲ ቀጣዩን ደግሞ ሌላኛውን መለኮትነትን የሚያሳይ ተአምር የሰራውን እኒ በዮሐንስ 9 ከአንድ እስከ 16 ላይ ደቀ መዛሙርቱ አንድ የጠየቁት ጥያቄ አለ የተከሰተውም አለ ኢየሱስ ሲያልፍ ሳለ ይላል ታሪኩ ከመወለዱ ጀምሮ እውር የሆነውን ሰው አየ። ደቀ መዛሙርቱም መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሠራ ማን ነው እርሱ ወይስ ወላጆቹ ብለው ጠየቁት ኢየሱስም መለሰላቸው ደቀ መዛሙርቱ በሽታና በኃጢአት መካከል ያለ ግንኙነት እንዳለ አይተዋል የብሉይ ኪዳን ምንባቦችም ወደዚህ ይመራሉ እንደው እዚህ ላይ ምን ማለት እንችላለን እውነት ነው እንግዲህ የዚህ ዓይነ ስውር እሱ በኋላም የተናገረው ነገር ትዝ እያለኝ ነው። እና የሚገርም ነው ከመወለዱ ጀምሮ ዓይነ ስውር ነው እና ጌታ ሊፈውሰው ነው ፈውሶታል። ይሄ ተደርጎ አቅም ብሏል። ራሱ ዓይነ ስውሩ በኋላ ላይ እንዲህ አይነት ነገር በጣም የእሱ ዓይን መከፈት እና የሌሎችን መታወር ደግሞ አነጻጽረን የምናይ ነው እና በሽታ በሶስት አይነት ምክንያት ሊከሰት ይችላል። አንደኛው የእግዚአብሔር ክብር እንዲገለጥ አሁን በዚህ ስፍራ እንደምናየው እሱም አይደለም፣ ወላጆቹም አይደሉም፣ የእግዚአብሔር ክብር ሊገለጥበት ነው። አሁን አንዳንድ ጊዜ እኔ ታምሜ እግዚአብሔር ክብር ለምን በእኔ ስቃይና በእኔ ሞት፣ አሁን በአልዓዛር ሞት ተሰቃይቶ ታሞ ሞቶ የእግዚአብሔር ክብር እንደው ይሄ ነገር ትንሽ ከእግዚአብሔር ባሕሪ አንጻር ብሎ ሰው ሊጠይቅ ይችላል። ግን የቱ ይበልጣል ማለት እኛ ስጋ ለባሽ እንደ ሳር ነው ተብለዋል አይደል በዚህ ሳርና ጤዛ በሆኑ የእግዚአብሔር ክብር ከተገለጠ ትልቅ ማዕረግ ነው። ለዛ ከሆነ መታመም፣ ለዛ ከሆነ መሞት በጣም ደስ ይላል። ጳውሎስ ለዚህ ነው በሞቱ እንኳን እሱን ብመስል ብሎ ይናገራልና የክርስቶስን ክብር መግለጥ የእግዚአብሔርን ክብር በህይወት ማሳየት ትልቅ ነገር ነው እና ይሄ እውነት አይነ ስውር በጣም ታድሏል። እንግዲህ እንዴት ይባላል እንደዚህ አይነ ስውር እንዴት ታድሏል በእውነት አድሏል። ቃሉ እንደሚናገር በጣም የተመረጠ ሰው ነው፣ እግዚአብሔር የመረጠው ሰው ነው። እዮብን ስንመለከትም የእግዚአብሔር ክብር እንዲገለጥ የተመረጠ ሰው ነው። እንደውም ባሪያ እዮብን አየው አለ ሴጣን፣ በሰማይ ሊከሰው በተገኘበት ጊዜ እንደርሱ አይነት ጻድቅ ፍጹም ቅን የለም አለና አንተ ስለሰጠው ሆነው እሺ፣ ያለውን ሁሉ ውሰድ፣ አይተወኝ ያለውን ሁሉ ወሰደ። አንደኛ የወሰደው ጤንነቱን ነው። የእግዚአብሔር ክብር እንዲገለጥ እዮብ ገብቶታል ወይ አልገባውም። ጓደኞቹ ገብቷቸዋል? አልገባቸውም? ሚስቱ ገብቷታል? አልገባል? ማን ነው የሚያውቀው? እግዚአብሔር ብቻ ነው የሚያውቀው። መጨረሻ ላይ እዮብ ራሱ ይህንን ታላቁን ተገብሎ ለመረዳት ሲቸገር እናያለን እና ኃጢአት እና እውርነት በዚህ ስፍራ ሰዎች አገናኝተውት እናያለን በተሳሳተ መልኩ። ስለዚህ አሁን እኛም አንድ መጠንቀቅ ያለብን ሁልጊዜ በሽታ ማለት ከኃጢአት የተነሳ የመጣ ነው ብለን እንዳንደምድም። ከምን የተነሳ ነው የመጣው እግዚአብሔር ክብር ሊገለጥ ነው። አዎ ከኃጢአት የተነሳም ይመጣል፣ ህግን ከመተላለፍ ባለፈው ሰንበት ትምህርት አይተናል። ሶስተኛው ግን በጣም የሚገርማችሁ በዚህ አጋጣሚ ለማንሳት የምፈልገው በሉቃስ 13 ላይ በቀጥታ እራሱ ሰይጣን ሰውን እንዲታመም ነው ያደርጋል። አሁን 18 ዓመት የጎበጠችውን ጌታ ከፈወሰ በኋላ ሉቃስ ምዕራፍ 13 15 ላይ ፈሪሳውያን ያው እንደ ተለምዶ ሲቃወሙት፣ እናንተ ግብዞች ከእናንተ እያንዳንዱ በሰንበት በሬውን ወይም አህያውን ከግርግሙ ፈቶ ውሃ ሊያጠጣው ይወስደው የለምን? ይህችም የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት፣ በሰንበት ቀን ከዚህ እስራት ልትፈታ አይገባም? ምን አለ ይላልና። በቀጥታ ሰይጣን ሰዎች ላይ በሽታ መግቦጥን፣ ደዌን እንደሚያመጣ ይናገራልና። እዚህ ላይ የምናየው ምንድን ነው? የችግሩ ገለጻ የመታወሩ ጉዳይ የእግዚአብሔር ክብር ነው። በዚህ ስፍራ አሁንም እኛ ሁልጊዜ ኮዙ ምክንያቱን ማወቅ አለብን። ከምክንያቱ ተነስተን ወደ ውጤቱ፣ ከዛ ግለሰቡን አንደኛ አይነ ስውሩን ወደ ኢየሱስ ማቅረብ፣ ከዛ መፈወስ እና እግዚአብሔርን ለመፈወሱ ደግሞ ማመስገንና እውቅና መስጠት በዚህ ታምራት ውስጥ የታሰበለት ግብ ነው እና ሌሎችን እንጨምራለን እንግዲህ እንዴት የእሱ አይን እንደተፈታ እንደተከፈተ የሌሎች ደግሞ እንዴት እየታወረ መንፈሳዊ ናቸው እንደታወረ እናያለን። ሁለት ደቂቃ ልስጥ ዶክተር። በዚሁ ላይ ለመጨመር ይሄ ሰው በመንገድ ደቀ መዛሙርቱ አይተውት፣ ይሄ ሰው እንደዚህ ሆኖ በምን ምክንያት ነው ብሎ በተናገሩ ጊዜ በጠየቁት ጊዜ ክርስቶስ አይ የእግዚአብሔር ክብር እንዲገለጥበት ነው ብሎ ዓይኑን ፈወሰለት። ለዚህ ሰው ከመወለዱ ጀምሮ እውር ሆኖ መጥቶ ከበራለት በኋላ ግን የበራለት ዓይኑ ብቻ አልነበረም። በቃሉ ባህሩን ጸጥ ሊያደርግ ይችላል፣ ሙታንንም ያስነሳል። ቃሉ ኃይል እንዳለው ካሰብን ያ ቃሉ የት ይገኛል ነው ጥያቄ። ያ ቃሉ የት ይገኛል? ቃሉ የሚገኘው ወገኖቼ እዚህ ውስጥ ነው። ምን ያህል ጊዜ ከዚህ ቃሉ ጋር ታሳልፋላችሁ? የሁላችንም ጥያቄ ነው። ዛሬ እንደ መጽሐፍ ቅዱስ አጥኚዎች፣ ተማሪዎች የምንጋብዛችሁ ይህን ቃሉ እንድታነቡ ነው። በዚህ ቃል እግዚአብሔር ይናገራችሁ። በዚህ ቃል ፈውሱን ይላክላችሁ። ሁላችሁንም አብራችሁን ስለነበራችሁ እናመሰግናለን። ጊዜያችሁን ሰውታችሁ ከእኛ ጋር ስለነበራችሁ እግዚአብሔር አብስቶ ይባርካችሁ። የዛሬውን ፕሮግራማችን በዚህ ስንቋጭ፣ ዶክተር ጸሎት አድርግልንና እንጨርስ። እናመሰግንሃለን የሰማይ አምላክ፣ እውነተኛ ማንነትን እንድትገልጥ ይህንን ቃል ስለላክልን፣ እግዚአብሔር አምላክ በዮሐንስ ወንጌል የመጀመሪያዎቹ ምዕራፎች የአንተን ማንነት የአንተን አምላክነት ማየት ስለቻለን እናመሰግንሃለን ቀሪዎችን ትምህርት ደግሞ ባርከ ስጠን። አንተን ማወቅ የዘላለም ሕይወት ነውና፣ እግዚአብሔር አምላክ መጨረሻችንን በሕይወት እንድታደርገው ደግሞ እንለምንሃለን። ይህንንም ስለምታረግ ተባረክ። በክርስቶስ ያው ስም አሜን። እግዚአብሔር ይባርካችሁ። መልካም ሳምንት።